በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የገና ማግስት ታኅሳስ 29 2017 ዓ ም ዝግጅታችን ከዋሽንግተን ዲሲ በራዲዮ በቴሌቪዥን ስርጭታችን ጀመረ። በደቡብ ኢትዮጵያ ክልል በኮሬ ዞን ሁለት አርሶ አደሮች በታጣቂዎች መገደላቸው ተገለጸ። የአካባቢው ነዋሪዎችና የክልሉ የአካባቢው ባለስልጣናት የተገደሉት ሰዎች ታጣቂዎቹን የኢትዮጵያ የኦሮሞ ነጻነት ሰራዊት በሚል ወንጅለዋል። የኦሮሞ ነጻነት ሰራዊት በበኩሉ ክሱን አስተባብሏል። ይህንን በተመለከተ ሰፋ ያለ ዘገባ በአብይ ርዕሳችን ይዘንላቸዋል። አንድ መቶ ሁለት የግል ኮሌጆች መልሰው እንዲመዘገቡ ጥሪ እንዳደረገ የገለጸው የትምህርት ministère ከነዚህ ውስጥ የተመዘገቡት ሰነዶቹን አሟልተው የተመዘገቡት አምስት ብቻ መሆናቸውን ገልጿል። እነዚህንና ሌሎች ሰፋ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እንግዱ ወልዴ ከስቱዲዮ የዓለም ዜናዎቹን ሊያሰማችሁ አብሮኝ አለ። ወደዛው መለስ አለው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ወደ ዜናው ውሰዳችሁ። እንደምናመሻችሁ በደቡብ ኢትዮጵያ ክልል በቆሬ ዞን ሁለት አርሶ አደሮች በታጣቂዎች መገደላቸው ተሰምተዋል። ከብቶችን ለግጦሽና ለውሃ በማሰማራት ላይ በነበሩት አርሶ አደሮች ላይ ግድያውን የፈጸሙት ከኦሮሚያ ክልል የመጡ የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ሲሉ የጎርካ አውራጃ የሰላምና ጸጥታ ኃላፊ ብሩክ አየለ ለቪኦኤ ተናግረዋል። የኦሮሞ ነጻነት ሰራዊት ክሱን አስተባብሏል። በዚህ ላይ ወደ በኋላ ላይ ዝርዝር ይኖረናል። የሚጠበቅባቸውን አሟልተው ፈቃዳቸውን ለማድረስ ምዝገባ አላካሄዱም ያላቸውን 84 የግል ኮሌጆች መዝጋቱን የትምህርት ሚኒስቴር አስታውቋል። 102 የግል ኮሌጆች መልሰው እንዲመዘገቡ ጥሪ እንዳደረገ የገለጸው ሚኒስቴሩ የተጠየቁትን ሰነዶች አሟልተው የተመዘገቡት አምስት ብቻ መሆናቸውንም አስታውቋል። ዝርዝሩ በምሽቱ ዘገባዎቻችን ውስጥ ተካቷል። የአሜሪካ ጦር የሁቲ ኢላማዎችን መደብደቡን አስታወቀ። የየመን አማጽያን በአሜሪካ የጦር መርከቦች እና የንግድ መርከቦች ላይ ጥቃት ለመፈጸም ሲጠቀሙባቸው የነበሩ የጦር መሳሪያ ማከማቻዎችን መደብደቡን የአሜሪካ ጦር አስታውቋል። በርካታ ድብደባዎች መደረጋቸውንና በአሜሪካ የጦር አባላትም ሆነ መሳሪያዎች ላይ ጉዳት እንዳልደረሰ የአሜሪካ ጦር ማዕከላዊ እዝ አስታውቋል። የእዙ መግለጫ ድብደባው የተፈጸመበትን የመሳሪያ ማከማቻ ስፍራ አላስታወቅም። ድብደባዎቹ በኢራን የሚደገፉት የውቲ አማጽያን በቀጠናው በሚገኙ አጋሮች በወታደራዊና የንግድ መርከቦች ላይ የደቀኑትን ስጋት ለመቀነስ የተፈጸሙ መሆናቸውንም እዙ አስታውቋል። በሰሜን ምዕራብ አምራን ግዛትና መዲናዋ ሰንዓ በምትገኝበት የሰንዓ ግዛት ድብደባ መፈጸሙን አልማሲራ የተሰኘ የሁቲ ቴሌቪዥን ጣቢያ አስታውቋል። የሁቲ አማጽያን ከፍልስጤማውያን ጋር ያላቸውን አጋርነት ለማሳየት በሚል ከአንድ ዓመት በላይ በእስራኤል እንዲሁም በቀይ ባህርና በኤደን ባህረ ሰላጤ በሚመላለሱ መርከቦች ላይ ሚሳይሎችን ሲተኩሱ ቆይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአፍሪካ አገራት እናመሰግናለን ማለቱን ረስተዋል ሲሉ ማክሮን መናገራቸው ቁጣን አስከትሏል። ፈረንሳይ እስላማዊ አማጽያንን ለመታገል ወታደሮቿን ለአስርት ዓመታት ለማሰማራቷ የአፍሪካ አገራት ምስጋና አላቀረቡም ብለው ፕሬዚደንት ኢማኑኤል ማክሮን መናገራቸው በአፍሪካ በሚገኙ አጋሮቻቸውና በፈረንሳይ በሚገኙ ለዘብተኞች ዘንድ ቁጣን ቀስቅሷል። የማክሮን ንግግር የቅኝ ገዢዎች አስተሳሰብ ነው የሚል ነቀፋም ገጥሞታል። ማክሮን ሰኞ ዕለት ለፈረንሳይ አምባሳደሮች ባደረጉት ንግግር ይመስለኛል እናመሰግናለን ማለቱን ረስተውታል፣ ወደፊት ያደርጉት ይሆናል ሲሉ ተደምጠዋል። ወታደሮቻቸውን ማሰማራታቸው ትክክለኛ እርምጃ እንደነበርና ጣልቃይ ባይገቡ ኖሮ በሳህል የሚገኙ ሀገራት ሉዓላዊነታቸውን ጠብቀው ሊቆዩ እንደማይችሉም ማክሮን ጨምረው ተናግረዋል። በሳህል ቀጠና የተገኙት በሀገራቱ በጠየቁት መሠረት እንደሆነ እና ለቀው የወጡትም በተደረጉት መፈንቅለ መንግስታት ምክንያት እንደሆነ ለመፈንቅለ መንግስት አድራጊዎች ፈረንሳይ ድጋፍ መስጠት እንደማትሻም ማክሮን ተናግረዋል። በሳህል ቀጠና በሚገኙ ፈረንሳይኛ ተናጋሪ ሀገራት ውስጥ ባለፉት አራት ዓመታት ተከታታይ መፈንቅለ መንግስት መደረጉን ተከትሎ የፈረንሳይ ሚና ቀንሶ ወታደሮቿ ከአንዳንዶቹ ሀገራት ለቀው እንዲወጡ ተደርገዋል። ሩሲያ በሚል በማሊ ቡርኪናፋሶ፣ እና ኒጀር ፈረንሳይን በመተካት ተጽዕኖዋን ስታሳርፍ ፓሪስ ደግሞ ከሴኔጋልና ከቻድ ጋር የቀረበ ግንኙነት እንዲኖራት ብትሞክርም ሁለቱ አገራት ግን የፈረንሳይ ጦር እንዲወጣ ጠይቀዋል። ፈረንሳይ በፕሬዝዳንት ፍራንሷ ኦላንድ የሥልጣን ዘመን እንደ አውሮፓውያን አቆጣጠር በ2013 ዓ ም በማሊና በሳህል ቀጠና እስላማዊ አማጽያንን ለመዋጋት ወታደራዊ ዘመቻ መጀመሯ ይታወሳል። በወቅቱ 58 ወታደሮቿ ሕይወታቸውን አጥተዋል። በጋዛ የሚገኙ ታጋቾች በቅርቡ የማይለቀቁ ከሆነ ከፍተኛ ችግር እንደሚፈጠር ትራምፕ አስጠንቅቀዋል። በጋዛ በሐማስ የተያዙ አንድ መቶ የሚሆኑ ታጋቾችን የማስለቀቁት ድርድር የሥልጣን ዘመናቸውን ለመጀመር ቃለ መሐላ ከመፈጸማቸው በፊት እንዲጠናቀቅ ተመራጩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠይቀዋል። ቃለ መሐላ ከሚፈጽሙበት ሰኞ ጥር 12 2017 ዓም በፊት ታጋቾቹ የማይለቀቁ ከሆነ የመካከለኛው ምስራቅ ከፍተኛ ሁከት ውስጥ እንደሚገባና ለሐማስም ሆነ ለማንኛውም ወገን ጥሩ እንደማይሆን ትረምፕ አስጠንቅቀዋል። በፍሎሪዳ ማራላጎ የሚገኘው የትረምፕ መዝናኛ ማዕከል ከተመራጩ ፕሬዚደንት ጋራ በመሆን ጋዜጣዊ መግለጫ የሰጡት በመካከለኛው ምስራቅ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ትላንት ማክሰኞ ወይም ዛሬ ረቡዕ ወደ ቃጣር እንደሚጓዙ ጠቁመው ከማን ጋራ እንደሚነጋገሩ ግን አላስታወቁም። ልዩ ልዑኩ አክለውም ታጋቾችን ለማስለቀቅ የሚደረገው ድርድር የተሻለ ደረጃ ላይ እንደሚገኝና ይህም የሆነው ትረምፕ ግፊት በማድረጋቸው እንደሆነ ተናግረዋል። ትረምፕ ያስቀመጡት ቀይ መስመር ድርድሩን ወደፊት እያስኬደ መሆኑንም ልዑኩ ጨምረው ገልጸዋል። በሌላ በኩል ተመራጩ ፕሬዝደንት ዶናልድ ትረምፕ ጥፋተኛ በተባሉበት የአፍ ማሳዣ ክስ ላይ ዳኛው የቅጣት ውሳኔያቸውን እንዳያሰሙ ጠቅላይ ፍርድ ቤቱን ጠይቀዋል። ዋን መርቻን የተባሉት ዳኛ ትረምፕ ባለፈው አም ላይ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ሆነው በመገኘታቸው የቅጣት ውሳኔያቸውን ከነገ በስቲያ አርብ እንደሚያሰሙ ቀጠሮ ይዘዋል። የቅጣት ውሳኔው መሰማቱ በፕሬዝዳንታዊ ተቋሙና በፌዴራል መንግስቱ ስራ ላይ ፍትሐዊ ያልሆነ ተጽዕኖ እና ጉዳት ያደርሳል በሚል ጠቅላይ ፍርድ ቤቱ እንዲያግድ የትረምፕ ጠበቆች ጠይቀዋል። ዳኛው በትራምፕ ላይ የእስርም ሆነ የገንዘብ ቅጣት ወይም የአመክሮ ትዕዛዝ እንደማይሰጡ አስታውቀዋል። ጠቅላይ ፍርድ ቤቱ ዳኛው እስከ ነገ ሐሙስ ድረስ መልስ እንዲሰጡ ጠይቋል። ክብራትና ክብራን በዚሁ የምሽቱን ዜና አጠቃላለው ወደ ጽዮን እመራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእረቡ ምሽት የታህሳስ 29 ምሽት ፕሮግራማችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በዩቲዩብም ቪኦኤ አምሃሪክ ገጻችን ላይ በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ይመራልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት ዝግጅቶቻችንን እንድትከታተሉ ጋብዛችኋለሁ። አሁን ለእለቱ ወደ ያዝ ነው አብይ ርዕስ ዘገባ ልውሰዳችው። በዕለቱ አብይ ርዕስ ዘገባችን ወደ ደቡብ ክልል ነው የምንሻገረው። በኮሬ ዞን ታጣቂዎች ፈጸሙት በተባለ ጥቃት ሁለት አርሶ አደሮች መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነጻነት ታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ትላንት መገደላቸውን ነዋሪዎችና ቤተሰቦች ለአሜሪካ ድምጽ ተናግረዋል። የኮሬ ዞን ቆርካ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ከብቶቻቸውን ሲጠብቁ ነበሩ ያሏቸው ሁለት ሲቪሎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን የተሻገሩ ታጣቂዎች ናቸው ባሏቸው ታጣቂዎች መገደላቸውን አስታውቀዋል። በግድያው ስሙ ተነስቶ ክስ የቀረበበት ወይም የተወነጀለው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ መሆናቸውን የገለጹት አቶ እጅረኛ ጉደታ ታጣቂዎች ቸው ሲቪሎችን ኢላማ እንደማያደርጉ ገልጸው ክሱን አስተባብለዋል። በአካባቢው ታጣቂዎቻቸውም እንደሌሉ ተናግረዋል። ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ ዝርዝሩን ያቀርበዋል። ትናንት ማክሰኞት ማክሰኞ ታህሳስ ቀን 2017 ዓ ም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም ወደ ደቡብ ኢትዮጵያ ክልል ኮረዞን ጎርካ ወረዳ ጃሎ ቀበሌ ዘልቀው ገቡ የተባሉ የኦሮሞ ነጻነት ሰራዊት ታጣቂዎች ሁለት ሰላማዊ አርሶ አደሮችን ገድለዋል ስሉ የቀበሌው ነዋሪና የሟች አድማሱ አሰፋም ቤተሰብ የሆኑት አቶ ዮሴፍ ዮሐንስ ለአሜሪካ ድምፅ በስልክ ተናግረዋል። ጠዋት ትላንትና አመት በዓልም ስለነበረ ከብቶቹን ዋ አስጠጥቼ ምናምን በጊዜ ወደ ማሄድ ይመጣለሁ ምን ነገር ከብቶቹን ዋ ለማጠጣ በሄደበት ቦታ ነው ይህ አይነት ግድያ የተፈጸመበት ማለት ነው። ሰው ሰላም ነው ብሎ ከቤት ወቶ የራሱን ከብት እንትን ለማገድ ምናምን ሄዶ እዛ ሞቶ የራሱ ብቻ ነው በት ይገመታለሁ። ለምን እንደሆነ መንግስት ይህን ነገር ችላለ ይመስለኛል። እኛ ምንለው ናተናል አቶ ዮሴፍ በበዓል ቀን የቀብር ስነ ስርዓት ፈጽመን ልክሶ ተቀምጠናል ስሉ አክለዋል። ቤተሰባችን ነው በዘመዳችን ይል ልክሶ ነው ተቀምጥነኝ በጣም ነው ያሳዝ ነው። ተገደሉ ከተባሉት አርሶ አደሮች ውስጥ ሁለተኛው አቶ አንታዮ ጆላ የከረዳ ቀበሌ ነዋሪ እንደነበሩና ከብቶቻቸውን ሲያግዱ ውለው ውሃ አጠጥተውም ወደ ቤታቸው ሲመለሱ መገደላቸውን የቀበሌው ነዋሪም አቶ ገለታ ጌታቸው ለአሜሪካ ድምፅ በስልክ ገልጸዋል። ከብቶቹን አሰማርቶ ኖርማሊ ከበረት ነው ከብቱን እንትም ነበረውና ቀን በሰላም ስጠብቅ ከዋለ በኋላ አመሻሽ ላይ ወደ አስራ ሁለት ሰዓት ተኩል አካባቢ ከብቶቹን ወደ በረት እየመለሰ በነበረበት መሀል ላይ አድፍጠው ይጠብቁታል። ሟቹ እንግዲህ አላያቸውም፣ አልጠረጠረም። ወደ ታች በቃ ድርሼ መሆኑን አያለሁ፣ ሌሎች ያሉበት አያለሁ ብሎ ያለበት ወደፊት እሱ ካለህ በኋላ ነው ከኋላ እግሩን በኬት ቀልጥ መው የሚያስቀምጡትና እስከዚህ ድረስ እግሩን ተመቶ እስከተቀመጠ ድረስ እነሱ አልወጣም መጥተው ይደርሱታል። እግሩን መጥተው ደረሱና በጀርባው በግራ ጎኑ በኩል በጤት ይመቱታል። ግድያው የተፈጸመው ኢሰብአዊ በሆነ ሁኔታ ነው ስሉ ማክለዋል። እንዳልኩ መጀመሪያ እግሩን ጠልጥመው ነው ያስቀመጡት እና ነሱ ሳይወጣ መተው ከደረሱ በኋላ ነው በደረት በጤት ከመጡ በኋላ በጣም በሚሰቀጥጥ ሁኔታ የገደሉት ያው ዛሬ ተከብሯል። የጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለም ሁለት ሰላማዊ ሰዎች በታጣቂዎች ስለመገደላቸው ለአሜሪካ ድምፅ አረጋግጧል። ከምዕራብ ጉጂ ዞን ውስጥ የሚንቀሳቀሱ የታጠቁ ኃይሎች የፈጸሙት ችግር ነው። የተፈጸመው ችግር ሁለት ቀበሌ ላይ ነው። በእኛ ወረዳ ፈረዳ ቀበሌ ላይ ና ጀምሮ ቀበሌ ላይ ትንሽ ከዚህ በፊትም የጦር ስጋት ያለባቸው እና ሰዎች የተፈራቀሉባቸው አካባቢዎች ናቸው ሁለቱም ቀበሌያት። እና ንጹሀን አርሶ አደሮች ራሳቸውን ከብት እያገዱ ባሉበት ነው ጸረ ሰላም ኃይሉ መጥቶ ጥቃት የተሰነዘረባቸው ሁለቱም እዛው ጥቃት የተሰነዘረባቸው ቦታ ላይ ሕይወታቸው ማለፍ ችሏል። ባላ የጸጥታ ኃይል ደርሶ አስከሬን ማንሳት ስራ ሰርቷል። ታጣቂዎች ጥቃቱን የፈጸሙት ትላንት ረፋድ አስራ አንድ ሰዓት ገደማ መሆኑን ገልጸው ከጊዜ ወደ ጊዜ በሲቪሎች ላይ የሚደርሰው ጥቃት እየጨመረ መሆኑን አክለዋል። ትናንትና የተፈጸመው ግድያ በአካባቢው በድምቀት በሚከበረው የገና በዓል ላይ መጥፎ ጥላ ማጥላቱን የቀበሌዎቹ ነዋሪዎችም በሀዘን ማሳለፋቸውን ጠቁሟል። ጉዳዩ ደግሞ ከበዓል ጊዜም ስለነበረ ትንሻው በሰላማዊ መንገድ በዓሉ ያልፋል ብሎ ጠብቆ በደስታ ዝግጅት እያደረገ በነበረበት ጊዜ ነው ሀዘን የገጠመን። ስለዚህ እንደ መንግስትም ያው ጉዳዩ አድፍጦ የተፈጸመ ጉዳይም ስለነበር ክስተቱ ከተከሰተ በኋላ ነው የመንግስት ኃይልን ደርሶ ጉዳዩን አይቶ አስከሬን አንስቶ ለቤተሰብ ማስረከብ የቻለው የአይነት ችግር ነው የተፈጠረው ወረዳችን ላይ። አቶ ብሩክ ጥቃት ፈጻሚዎች በኦሮሚያ ክልል ምዕራብ ጉጂ ዞን ውስጥ የሚንቀሳቀሱም ታጣቂዎች ናቸው ነው ያሉትም። በአካባቢው በተደጋጋሚ ይፈጸማል በሚባለው ጥቃትና ግድያም የሚወነጀለው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ እጅረኛ ጉዴታ ክሱን አስተባብሏል። በመሰረቱ በእኛ በኩል ታርጌታችን የታወቀ ነው። ሲቪሊያን መቼም ቢሆን ታርጌት አናደርግም። ደግሞ መንግስት የኦሮሞ ነጻነት ሰራዊት ስም ለማጠልሰት የሚጠቀምባቸው ታክቲኮች የታወቁ ናቸው። ለረዥም ጊዜ የነበሩ የኦሮሞ ነጻነት ሰራዊትን አመስራስሎ ሰው ማስረራት አለ። ባለፈው ታህሳስ 13 ቀን 2017 ዓ ም በኮረዞን ጎርካ ወረዳ ሁለት ስብሎች በተመሳሳይ ሁኔታ መገደላቸውን ነዋሪዎችና ቤተሰቦቻቸው መናገራቸውን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው በመከታተል ላይ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ሰሞኑን በሕዝብ ተወካዮች ምክር ቤት የጸደቀውን አዋጅ በተመለከተ ነው የምናቀርብላችሁ። በመሳሪያ ላይ በተመሰረተ አተነፋፈስን ስለማቋረጥ ይመለከታል። የልብና የመተንፈሻ አካላት አሰራር ስርዓትን መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ በመሳሪያ ላይ የተመሰረተ አተነፋፈስ እንዲቋረጥ ምክር ቤቱ አዋጅ አጽድቋል። ይህን ሁኔታ የሚደነግገው አዋጅ ባለፈው ሳምንት በምክር ቤት ሲጸድቅ አንድ ተቃውሞ ገጥሞታል። በዚህ ጉዳይ ላይ ግን የህክምና ባለሙያ አባላት ምን ይላሉ? አስተያየት ሰጪዎችስ? ይህንን የተመለከተ ዘገባ ኬኔዲ አባተ እንደሚከተለው አጠናቅሯል። የህዝብ ተወካዮች ምክር ቤት ባለፈው ሳምንት ታህሳስ 22 ቀን 2017 ዓም ባካሄደው 13ኛ መደበኛ ስብሰባው የጤና አገልግሎት አስተዳደርና ቁጥጥር አዋጅን አጽድቋል። በጤና ሚኒስቴር ተዘጋጅቶ በህዝብ ተወካዮች ምክር ቤት የጤና ፣ ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መሪነት ከመስከረም ወር ጀምሮ ከተለያዩ አካላት ጋር ውይይት ተደርጎበታል የተባለው የአዋጁ ረቂቅ ከያዛቸው ድንጋጌዎች ውስጥ በመሳሪያ ብቻ የተመሰረተ ያተነፋፈስ ስርዓት የሚቋረጥበትን ሁኔታ የሚደነግገው አንቀጽ 14 ይገኛል። ይገኝበታል። ድንጋጌው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይችልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት ሲረጋገጥ በመሳሪያ ላይ ብቻ የተመሰረተ የአተነፋፈስ ስርዓትን ሶስት አግባብነት ባላቸው ባለሙያዎች ውሳኔ ማቋረጥ ይቻላል የሚል ነው። በተወካዮች ምክር ቤት በነበረው ውይይት ላይ ስለ ድንጋጌው አስፈላጊነት ማብራሪያ የተጠየቁት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ተከታዩም ብለዋል። የልብና ያተነፋፈስ ስርዓት መመለስ ወደማይችልበት ደረጃ ደርሷል ብሎ የሚያውቁት ባለሙያዎቹ ሆነው ግን ቤተሰቡ ላያውቅ ይችላል። ሌላው አካል ላያውቅ ይችላል። አይ የትንፋሳ ስርዓት እያለ አቆረጣችሁ ልል ይችላል። በዚህ ሰባት ዓመት ስምንት ዓመት አምስት ዓመት አመት ምግብ ሳይወስዱ ሰውን ሳይለዩ አንጎል ሞቶ የአይነት ምልክት የማሳየት ቴንደንሲ እንዳለ የተለያዩ ባለሙያዎችን የተለያዩ መድረኮችን በመፍጠር ለማረጋገጥ ጥረት አድርገናል። እንደዛ ከሆነ ደግሞ ያልሞተውን ሰው አገልግሎት የሚሰጡ መሳሪያዎችም የሕክምና መኝታዎችም በሬሳ ተይዞ የመቆየት እድል አለው ማለት ነው። የአተነፋፈስ ስርዓት ስለሚቋረጥበት ሁኔታ የሚደነግገውን የአዋጁን ይዘት በሚመለከት አስተያየታቸውን የጠየቅናቸው ሁለት የሕክምና ባለሙያዎች ድንጋጌው ተቀባይነት ያለው ነው ይላሉ። ጠቅላላ ሐኪም የሆኑት ዶክተር ከፍ ያለው ኪሮስ ድንጋጌው አስፈላጊ ነው የሚሉበትን ምክንያት አብራርተዋል። ማሽን ታግዞ ¿Ya tú? ውስጥ ደዌይ ስፔሻሊስቱ ዶክተር ጸጋ ባንቴ ደግሞ ከዚህ ቀደም የህጉ አለመኖር በህክምናው ዘርፍ ሲያሳድር ነበር ያሉትን ጫና ከተሞክሯቸው በማንሳት ድጋፋቸውን ገልጸዋል። ብሬንዲዝ ብለን ኦልሬዲ ዲክሌር ከተደረገ ምንድን ነው ሌጋል ስላልሆነ ብቻ ሰው ዲስኮኔክት ማድረግ ይሻላል። አንዴ እንዲያውም አንዴ የሆነ ማሽን የሚፈልግ ወጣት ልጅ መቶ ብሬንዲዝ ያጋጠመው ደግሞ አንድ ኦልድ ፔሽንት አለን። ሰው ይኮ ሞቷል። አልኮ ገብተዋል ማሽን እስካረክለ ድረስ የተወሰነ ሊቆይ ሰላ ምናምን የሚለው ነው ማተር የሚያደረገው እንጂ። እና ዲስኮኔክት አርጉ ተብሎ ኒውሮ ሰርጅኗ ይሄ የጭንቅላ ኒውሮ ሰርጅኗ ዲስኮኔክት አላረግም፣ እሷም አላረግም፣ ነርሱም እንደዚህ አዘኝደው። ዘዳይ ግን በምንድን ነው በኢንፌክሽን ነው። እዛው በሀያ አራት ሰዓት አልቆየም፣ ወዲያውኑ ነው ኤክስፓሪ ያደረገው። እና ኦርጋኑን ካልፈለግከው በቀር ሌላም ውጭ ሀገር ላይ ያለው ስታንዳርድ ካየው ዶነር፣ አሁን ምሳሌ አይን የሚሰጥ ሰው፣ ኩላይ መስጠት የሚፈልግ ሰው ያልተፈረሙ ምናም ይኖራሉ በውጭ ሀገር ያሉ ስታንዳርድ እንደዛ እስክን ድረስ ያው ማሽኑን መንቀል የለብህም። ያን ኦርጋን ስክቶስ ባለው ድረስ ማለት ነው እንጂ በጣም አስፈላጊ የሆነ ድንጋጌ ነው ባይ ነኝ። በጣም አስፈላጊ ነው። ፕላስ ደግሞ ማሽን አሁን እኮ በእያንዳንዱ አሁን አንድ አይሲዩ ስንት ማሽን ይኖረዋል? ትልቅ በጣም አድቫንስ ያደርገው ብለህ ብታስብ እንኳ ጳውሎስ የተወሰኑ ማሽኖች ናቸው ያሉት። ስለ ጉዳዩ ያነጋገርናቸው ሌሎች አስተያየት ሰጪዎች በበኩላቸው ስለ ድንጋጌው የተለያየ ምልከታቸውን አጋርተውናል። ዳንኤል ደገፋው የተባለ አስተያየት ሰጭ ውሳኔው ከኢትዮጵያዊ እሴቶች ጋር የማይሄድ ነው በማለት ተቃውሞውን ገልጿል። በእኛ ሀገር ማህበረሰብ ሃይማኖት፣ ባህል፣ አብሮነት እጅግ በሞላበት ማህበረሰብ ውስጥ ሕይወትን ከፈጣሪ ጋር ለሚያያይዝ ማህበረሰብ ይህ አይነት ነገር እጅግ ቅስም ሰባሪ ነው። ምክንያቱም ብዙ ሰዎች እኔንም ጨምሮ በእኛ ማህበረሰብ የሰው ህይወት ባለቤት አለው ባለቤቱም ፈጣሪ ነው ብለው ስለሚያምኑ ለፈጣሪ የተሰጠውን ስልጣን በሰዎች አማካኝነት ህይወትን ማቋረጥ ለእኔ ከመውራድም፣ ከሃይማኖትም፣ ካደኩበት ባህል፣ ከተለያዩ ነገሮች አንጻር እጅግ በጣም የማልደግፈው መስማትም የማልፈልገው ነገር ነው። ጌራ ወርቅ አይችሉም ደግሞ የውሳኔው ደጋፊ ነው። አንድ ሰው በጽኑ ሕሙማን ክትትል እየተደረገለት መትረፍ መዳን የማይችል ከሆነ የታማሚውን ስቃይ ለማስቀረት የቤተሰቡንም ድካም በኢኮኖሚም ቢሆን ብዙ ጫና እንዳይደርስባቸው ለማድረግ መትረፍ እንደማይችል ከታወቀ ኦክሲጅኑ ቢቋረጥ ጥሩ ነው ብዬ አስባለሁ እንደ ግል። ጃፈር ጀማል የተባለ ሌላ አስተያየት ሰጭ ውሳኔውን አስፈላጊ ሊያደርጉ የሚችሉ ሁኔታዎች ቢኖሩም ከማህበረሰቡ ባህልና እምነት አንጻር ግን ተቀባይነት የሌለው ነው ይላል። እንደኔ እይታ ያው ጉዳዩ ውስጥ በጣም ሴንሲቲቭ ነው። እኛ ሃይማኖትም ባህልም ያለ ህዝቦች ነን እና በእኛ ባህልም በእኛ ሃይማኖትም እንደዚህ አይነት ነገር አይመከርም። ምክንያቱም ብዙ ማህበራዊ ቀውስም ሃይማኖታዊ ቀውስም አለው። እኛ አካባቢ አሁን ለምሳሌ አይል እድር አለ። እድር የሚመጣ ሰው ወይም ደግሞ ሊያስተዛዝን የሚመጣ ሰው የሚጠይቅህ በምን ሞተ ነው። መጀመሪያ ጥያቄው ራሱ ምን ሆኖ ሞተ፣ እንዴት ሞተ ነው የሚባለው። እንግዲህ እንደዚህ እንደዚህ ሆነው ገደልከው ነው ብሎ ማህበረሰቡ የሚያስበው እና ለእኛ ማህበረሰብ ይከብዳል። ግን ያንን መሳሪያ ከመጠቀም አንገል ብዙ ጥቅሞችን ያመጣል ብዬ አስባለሁ። ይህን ውሳኔ መወሰኑ ግን ይሄን ባህላችንንም የአእምሮ ንቃታችንም ያማክለ ነው ብዬ አላስብም። ለ ይከብደኛል ይህ በእንዲህ እንዳለ የዘር ፍሬን በመለገስ በቴክኖሎጂ በመታገዝ ልጅ መውለድ እንዲቻል በረቂቅ አዋጁ ላይ ተካቶ የነበረው ድንጋጌ ተሽሯል። በሕጋዊ ጋብቻ የተጣመሩና ተፈጥሯዊ በሆነ መንገድ ልጅ መውለድ የማይችሉ ተጠቃሚ እንዲሆኑበት ታስቦ በረቂቁ ተካቶ የነበረው ይህ ድንጋጌ እንዲወጣ የተወሰነው ከሕገ መንግስቱ ከማህበረሰቡ እምነትና መስተጋብር ጋራ የሚቃረን በመሆኑ ነው ሲሉ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ከምክር ቤቱ ለተነሱ ላቸው ጥያቄዎች ምላሽ በሰጡበት ወቅት አብራርተዋል። አዋጁ ውይይት ከተደረገበት በኋላ በአንድ ተቃውሞ እና በዘጠኝ ድምፅ ታቅቦ በአብላጫ ድምጽ ነው የጸደቀው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ዘገባ እንውሰዳችሁ። በመግቢያችን ላይ ወደ አስተዋወቅ ነው ዘገባ በኢትዮጵያ 84 የግል ከፍተኛ የትምህርት ተቋማት በመማር ማስተማር ስራው እንዳይቀጥሉ እንደተወሰነባቸው የሀገሪቱ የትምህርትና ስልጠና ባለስልጣን አስታወቀ። እርምጃው የተወሰደው ተቋማቱ ዳግም እንዲመዘገቡ የወጣውን መመሪያ ባለማክበራቸው እንደሆነ የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ ለአሜሪካ ድምጽ አስታውቀዋል። አስተያየት የሰጡን የዘርፉ ተዋናዮች ደግሞ ለዳግም ምዝገባው የተሰጠው ጊዜ አጭር ነው። የምዝገባ መመሪያውም ውይይት ያልተደረገበትና የማይሰራ ነው ሲሉ ቅሬታቸውን ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ያሰናዳው ዘገባ እንደሚከተለው ይቀርባል። የኢትዮጵያ ትምህርትና ስልጠና ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ማርታ አድማሱ ለአሜሪካ ድምፅ በሰጡት ቃለመጠይቅ የትምህርት ጥራትን ለማሻሻል በተያዘው አካሄድ መሰረት የግል ከፍተኛ ትምህርት ተቋማትን እንደ አዲስ መመዝገብና አቅማቸውን መፈተሽ አስፈላጊ ሆኗል ይላሉ። በዚህ መሰረት በሀገር ደረጃ 372 የትምህርት ተቋማት ዳግም እንዲመዘገቡ ጥሪ ቀርቦላቸው እስካሁን ባልተመዘገቡት ላይ እርምጃ ተወስደዋል በማለት ገልጸዋል። ያው ሳይመዘገቡ ቀደም ሲል እንደነገርኩ በገዛ ፈቃዳቸው ከዚህ ስራ ትማለታቸውን ነው መውጣታቸውን ነው የሚያሳየው። እና በቃ አልፈለጉም። ስላልፈለጉ ወደ ሌሎች ተማሪዎቻቸውን እስከ ጥር ሰላሳ እስከ ጥር መጀመሪያ ወደ ሌሎች በዚህ በዳግም ምዝገባ ሂደት ወዳለፉ ተቋማት ወደዛ እንዲያስተላልፉ ይለቁ ደግሞ ከኛ ኤግዚት ፎርም አለ የሚሞሉበት ሲወጡ ፎርም ሞልቶ የሚወጡት ፎርም አለ እሱን እንዲሞሉ ክሊራንስም ከኛ እንዲወስዱ የሚል እንዳክልላቸው ደብዳቤ ከዛ። በዚህ መሰረት እንግዲህ አሁን በተባለው ጊዜ ጥንትን ካላሉ ይሄ ያስፈላጊውን ነገር አሟልተው ከዚህ ከማስተማር ፈቃዳቸውን በገዛ ፈቃዳቸው ካላቋረጡ እና ካልመለሱ በፍትሐ ብሄር በወንጀልም ተጠያቂ እንዲሆኑ እኛ ከፍትህ ሚኒስቴር ጋር በጋራ እየሰራ ነው። ስለ ጉዳዩ አስተያየት የሰጡን የዘርፉ ተዋናዮች በበኩላቸው ውሳኔውን ተቃውመዋል። እርምጃ ከተወሰደባቸው ተቋማት አንዱ በሆነው ስኪልማርት ኢንተርናሽናል ኮሌጅ በሚባል ተቋም ውስጥ እንደሚሰሩ በመጥቀስ የግል አስተያየታቸውን የሰጡን አቶ በቀለ ምንዳ ውሳኔው ስህተት ነው በማለት ቅሬታቸውን ገልጸዋል። ካለፉት ሶስት ዓመታት ጀምሮ የ12ኛ ክፍል ፈተናን እያለፉ ያሉት ተማሪዎች ጥቂት በመሆናቸው በመጀመሪያና በሁለተኛ ዲግሪ ደረጃ የሚማሩ ተማሪዎች እያገኘን አይደለንም በዚህ የተነሳም የገቢ አቅማችን ተዳክመዋል፣ በማለት የገለጹት አቶ በቀለ በዚህ ወቅት እንዲህ አይነት እርምጃ መውሰድ ተገቢ አይደለም ይላሉ። ለዳግም ምዝገባ ሂደቱ በቂ ጊዜ አልተሰጠም፣ በማለትም ውሳኔውን ይተቻሉ። በቅርቡ ዳግም ምዝገባ የሚባል ስርዓት አስተዋወቁን። ለዚህ ምዝገባ የሚያገለግል የወጣ መመሪያ ነበር። አንዳንዱ በተወሰነ ደረጃ ከፍ ያለ ነው። ለአንዳንዶቻችንም ድንገተኛ ነው። በዚህ ምዝገባ መሰረት ተመዝገቡ ሲባል ከነበሩ ተቋማት መቶ ሁለት አካባቢ የሚሆኑ መጀመሪያ እንዳልተመዘገቡ በሚዲያ አብረን እናያየ ነው። እኛም እኛም ከዛ ተቋም ውስጥ አንዱ ነበር። አልተመዘገብንም። ምንድን ነው እንግዲህ ሪኳየርመንቱ ነው። የተሰጠውን ጊዜ በጣም አጭር ነው። ለኤልጂት የተሰጠው ይሄ በሰላሳ ቀን ውስጥ ደብዳቤ የወጣው ታህሳስ ሁለት ነው አስታውሳለሁ። በሰላሳ ቀን ውስጥ ነው የሚለው በእኛ እይታ የተሰጠው ጊዜ አጭር ነው። ሌላው ነገር ይሁን እንኳ ቢባል ማለት ነው። ተገቢነቱም ለእኔ አይታየኝም። ተቋማት አዲስ ተማሪ እንዳይቀበሉ እጃቸው ላይ ያለውን ግን ቢያንስ አስጨርሰው አስመርቀው ከሴክተሩ እንዲወጡ መደረግ ነበረበት የሚል እምነት አለ። የባለስልጣን መስሪያ ቤቱ የስራ ኃላፊ ማርታ አድማሱ በበኩላቸው በዚህ ቅሬታ አይስማሙም። የዳግም ምዝገባ ጊዜ አጭር ነው ምናምን የሚሉት ተቀባይነት የለው። እኛ አንደኛ መጀመሪያ ግንዛቤ ይፈጥረን ነው ወደዚህ ነገር የገባ ነው። ቀን እኮ ሰጠናቸዋል ድጋሚ ምክንያታቸውን አቅርበው እንዲመዘገቡ ከጥቅምት አስራ ስምንት እስከ ሀያ ሁለት ጊዜ ሰጠናቸዋል። የትምህርት ተቋማቸው ስምም ሆነ የራሳቸው ማንነት እንዳይጠቀስ የጠየቁን አንድ የዘርፉ ተዋናይ ደግሞ ተቋማቸው ዳግም ከተመዘገቡት መካከል ቢሆንም መመሪያው ግን ተቋማቱን የሚያስቀጥል አይደለም፣ ውይይትም አልተደረገበትም ይላሉ። የማውጣት ሂደቱ ላይ ተቋማትም ሆነ የግል ከፍተኛ ትምህርት ተቋማት ማህበር አልተሳተፈበት። ከዛ በኋላ ግን የግንዛቤ ማስጨበጫ በሚል አንድ ቀን ትምህርት ሚኒስቴር አዳራሽ ላይ ጠርተውን መመሪያውን የማስተዋወቅ ስራ ሰርተዋል። ይሄ መመሪያ ግን ከወጣና ካለቀ በኋላ እንጂ በማውጣት ሂደቱ ላይ የግል ከፍተኛ ትምህርት ተቋማት ምንም ተሳትፎ የላቸው አሁን ትልቁ ችግር ምንድን ነው መሰለህ? በፊት የኤጀንሲ ቦርድ ውስጥ የግል ከፍተኛ ትምህርት ተቋማት ማህበር አንድ አባል ነበር። ስለዚህ ማንኛውም መመሪያ ሊወጣ ሂደቶች ሲወጡ እንደ ቦርድ አባልነት ማህበሩ ስለሚሳተፍ ቢያንስ ይኖረን ነበር። አሁን ላይ ግን ያ ነገር ቀርቶ የግል ከፍተኛ ትምህርት ተቋማት ምንም የቦርድ አባልም አይደሉም፣ ተሳታፊም አይደሉም። የባለስልጣን መስሪያ ቤቱ ቃል አቀባይ ማርታ አድማሱ በበኩላቸው መመሪያው በበርካታ መድረኮች ላይ ለውይይት የቀረበ ነው በማለት ትችቱን ውድቅ አድርገዋል። ባለቤቶቹ እና በተወካዮቻቸው ተወክለው እዛ ላይ ተሳትፈዋል። በዛ ተሳትፈው እዛ ላይ ግባት አጠቃላይ አግኝተው እንደገና ደግሞ ያላቸውን አስተያየት በኢሜይል ተልኮላቸው በኢሜይል ምላሽ እንዲሰጡ ጽፈው እንዲሰጡ እዛ ላይ ከሚያነሱት ሀሳብ በተጨማሪ በጽሁፍም ጭምር ምላሽ እንዲሰጡ ተደርጎ እንዲካተትልን የሚሉት ሀሳብ እንትን ተብሎ እንዲካተት ተደርጎ በዛ መልክ ከእነሱ የቀረቡትን ሀሳቦች አካተናል። የስኪል ማርት ኢንተርናሽናል ኮሌጅ ባልደረባው አቶ በቀለ ምንዳ የግል ከፍተኛ ትምህርት ተቋማት ልዩ ልዩ ችግሮች እያሉባቸው፣ በዚህ ላይ እንዲህ አይነት መመሪያ ማውጣት ተቋማቱን ከጨዋታ ውጪ ለማድረግ ስለታሰበ ነው ብለዋል። ከምናገኘው የተማሪ ቁጥር ገበያውን እንግዲህ መንግስት በብዙ መልኩ ሰፖርት ከማያደርገው ሴክተር ይሄ አንዱ ነው። ይሄ ባለበት ተቋማት ራን የሚያደርጉት ከተማሪ በሚሰበስቡት ገቢ ብቻ ሆኖ ባለበት ሁኔታ ነባራዊ ሀቅ ወደዚህ ማምጣት ተማሪ ገበያው ላይ የለም ማለት ከገበያው መውጣት የግድ ይጠይቃል። ተማሪም የለም ሴክተሩ በራሱ እየገፋን ወጥቷል። ይሄ ደግሞ መነሻው ብዬ የማስበው ለእኔ ሀምሳ ተቋማት ይበቃናል በተደጋጋሚ የተባለ ነው። አቶ አጋጣሚ የተባለ ወይ ሚኒስትር በሚዲያ የተባለ ነገር ነው። ስለዚህ ከእነኝህ ማስፈጸሚያ መንገዶች አንዱ ይሄ ነው። መስፈርቱን ማክበድ ተቋማት በራሳቸው ጊዜ እንዲወጡ ማድረግ ነው። ስሜ እንዳይጠቀስ ያሉት የአንድ ተቋም ባልደረባም ተቋማቱ ስራ ላይ እንዲቀጥሉ የተፈለገ አይመስለኝም ይላሉ። የግል ከፍተኛ ትምህርት ተቋማት እንግዲህ ወደፊት የባለስልጣን መስሪያ ቤቱ ይሄንን ያስቀመጠውን የዳግም ምዝገባ ሂደት ምን ያህል ባስቀመጠው አግባብ ይሄድበታል የሚሆን ወደፊት የምናየው ሆኖ፣ አሁን ግን በዚህ ባስቀመጠው አግባብ ከሄደ አብዛኞቹ አሁን ለመመዝገብ ያመለሰቡ ተቋማት በራስን በራሳችን ትንሽ አጣብቂኝ ነው እና የመጫወቻ ሜዳውን የማጥበብ እና ተቋማት በከፍተኛ ሁኔታ ፍራስትሬት እንዲያደርጉ የሚመስል ነገር ያለው። አሁን እኮ እነ ሰማንያ አራቱ ለመመዝገብ ስላላመለከቱ ብቻ እንጂ ካመለከቱት ውስጥ ራሱ ምን ያህሉ ይቀጥላል የሚለው ትልቅ አጠያቂ ጉዳይ ነው ያለው። ከዚም መስፈርቱ በጣም ስትሪንጀንት ነው እና ለተቋማት ከባድ ነው በጣም አሁን አለመፈለግ እና የሆነ በትኖር የምትመረጥበት አይነት ሁኔታ ላይ ነው ያለ ነው የሚመስል ከሚስር መስሪያ ቤቱም ስፔሻሊ ከማለት መስሪያ ቤት ነው። ቃል አቀባይዋ ማርታ አድማሱ በበኩላቸው ዳግም መመዝገብ ከነበረባቸው 372 ኮሌጆች በዚህ ሂደት ያለፉት 102 ተቋማት መሆናቸውን ገልጸው ከነዚህ ውስጥም እርምጃ የተወሰደባቸው 84ቱ ናቸው ብለዋል። በሌሎች ዘጠኝ ኮሌጆችም ላይ በቀጣይ እርምጃ እንደሚወሰድ አስጠንቅቀዋል። ሆኖም የዳግመ ምዝገባ ሂደቱ ተቋማቱን ከሥራ የማስወጣት ዓላማ የለውም ብለዋል። አንድ ስራሴ አንድ ነገር ተግባራዊ መሆን ሲጀመር በጥሩም የሚደግፉት ይኖራሉ። ያው በተቃራኒ ምንትን የሚያደርግ ሰው ይኖራል እና እኛ ደግሞ እንደ ሀገር የትምህርት ጥራት መጠጥ ማስጠበቅ አለብን፣ ማሻሻል አለብን። አጠቃላይ የእኛ ዓላማ እንደ ሀገር የትምህርት ጥራት የትምህርትና ስልጠና ጥራትን ማስጠበቅና ማሻሻል ስለሆነ የእኛም ኃላፊነትም የተቋም መስሪያ ቤት የተቋቋመበት አላማ ይሄ ነው። ስለዚህ ያንን ከማድረግ አንጻር ምንም እነሱን የመዝጋት ዓላማ እነሱን ከስራ እንዲወጡ የማድረግ ምናምን አይደለም። ስራቸውን በአግባቡ እንዲሰሩ የማድረግ ነው። በጉዳዩ ዙሪያ የግል ከፍተኛ ትምህርትና ቴክኒክና ሙያ ተቋማት ማህበር አመራሮችን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። በኢትዮጵያ የሚገኙ ዘጋቢዎቻችንን በተለያዩ ስፍራ የሚገኙ ዘጋቢዎቻችንን ለዘገባዎቻቸው እናመሰግናለን። አሁን እዚህ ዩናይትድ ስቴትስ ወደሚያቆየን ዘገባ እንመለሳለን። ተመራጩ ፕሬዚዳንት ዶናልድ ትራምፕ ካሁን ቀደም የፓናማ ቦይንና ግሪንላንድ በወታደራዊ ኃይል ወይም ኢኮኖሚያዊ ጫና በማድረግ ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት የተባለውን ሀሳብ ትላንት ማክሰኞ ፍሎሪዳ ክፍለ ግዛት ውስጥ በሰጡት ሰፊ ጋዜጣዊ መግለጫ ወቅት በሰጡት ምላሽ ገፍተውበታል። ልጃቸው ወደ ግሪንላንድ ድንገተኛ ጉዞ ካደረጉ ከጥቂት ሰዓታት በኋላ የተሰማው የትራምፕ አስተያየታቸውን የተከታተለችው የአሜሪካ ድምጿ የዋይት ሐውስ ቢሮ ኃላፊ ፓትሲ ውዳሷራ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል። በበረዶ የተሸፈነችውን ከፊል ራስ ገዟን የዴንማርክ ግዛት ግሪንላንድንና የካሪቢያንን ባህር ከሰላማዊ ውቅያኖስ ጋር የሚያገናኘውን የፓናማ ቦይን ዩናይትድ ስቴትስ ልትቆጣጠር ይገባል ሲሉ ተመራጩ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በትላንትና እለት በማራ ላጎ በሰጡት ጋዜጣዊ መግለጫ ወቅትም ትራምፕ አስገድደው ይህን ለማሳካት ኢኮኖሚያዊ ጫናና ወታደራዊ ኃይል የማይጠቀሙ መሆናቸውን ማረጋገጥ ይችሉ እንደሆን ተጠይቀው ነበር። አይ የለም አንዳቸውን በተመለከተ ያ እንደማይሆን ማረጋገጫ አልሰጥም። ነገር ግን ይህን ማለት እችላለሁ፣ ለኢኮኖሚያዊ ደህንነታችን ያስፈልጉናል። ፓናማ ባለፈው ሳምንት የፓናማ ቦይ ከዩናይትድ ስቴትስ እጅ ተላልፎ ለፓናማ የተሰጠበትን 25ኛ ዓመት አክብራለች። ፕሬዚዳንቷ ሆሴ ራውል ሙሊ ነው፣ የፓናማ ቦይ ለዘላለም በቁጥጥራችን ስር ይቆያል። ዛሬ የፓናማ ባንዲራ ሁሌም እንደነበር አይነት በነጻነት ሲውለበለብ እያየን ነው። በተያያዘ ሌላ ርዕስ ዩናይትድ ስቴትስ የዴንማርክ ግዛት አካል በሆነውና ነገር ግን ሰፊ የራስ ገዝ አስተዳደር መብት ባለው ግሪንላንድ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ1941 አንስቶ የጦር ሰፈር አላት። ሰዎች ዴንማርክ ምንም አይነት ሕጋዊ መብት እንዳላት እንኳን ያውቁም። ካላትም መተው ነው ያለባት፣ ምክንያቱም ለብሔራዊ ደህንነት ስለምንፈልገው የምናገረው የነፃውን ዓለም ደነስ ለማስጠበቅ ነው ተመልከት አቅርቡ የሚያሳይ አጉሊ መነጽር እንኳን አያስፈልግም የቻይና መርከቦች በየቦታው አሉልህ የሩሲያ መርከቦች እንደዚያው እንዲህ ያለ ሁኔታ ልንፈቅድ አንችልም የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን በተደጋጋሚ ሲናገሩም ግሪንላንድ ለሽያጭ አልቀረበችም ነው ያሉት ትላንት ማክሰኞም የተመራጩ ፕሬዝዳንት ልጅ ዶናልድ ትራምፕ ጁኒየር ቀደም ብሎ ይፋ ባልተደረገ ጉዞ ግዛቲቱን ለመጎብኘት ከዚያ በደረሱበት ወቅት ጠቅላይ ሚኒስትሯ ይህንኑ ንግግራቸውን ደግመዋል። በጣም ግልጽ ላደርግ፣ በዴንማርክ መንግስት እይታ ግሪንላንድ የግሪንላንድ ህዝብ ነው። በትላንቱ ጋዜጣዊ መግለጫ ወቅት ትራምፕ የአሜሪካ አካል መሆን አለባት ያሏትን ካናዳን የዩናይትድ ስቴትስ አካል ለማድረግ ወታደራዊ ኃይል ይጠቀሙ እንደሆንም ተጠይቀው ነበር። የለም፣ በኢኮኖሚ ኃይል ነው። ምክንያቱም ካናዳ እና አሜሪካ፣ ያ በእርግጥ ልዩ ነገር ነው የሚሆነው። ያንን ሰው ሰራሽ መስመር አጥፋና ምን ሊመስል እንደሚችል ተመልከት። ለአገር ደህንነትም በጣም የሚበጅ ነው የሚሆነው። በመሠረቱ የካናዳ ደህንነት የምናስጠብቀው እኛ መሆናችንን አትዘንጋ። የካናዳው ተሰናባሽ ጠቅላይ ሚኒስትር ጀስቲን ትሩዶ በበኩላቸው በማኅበራዊ ሚዲያ ባሰፈሩት ጽሑፍ ካናዳ የዩናይትድ ስቴትስ አካል ልትሆን የምትችልበት ቅንጣት እድል የለም ነበር ያሉት። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በእነዚህ ስጋት የደቀኑ ሀሳቦቻቸው ለመግፋት ይሁን የፊታችን ጥር ወር ወደ ዋይት ሀውስ ለመመለስ እየተዘጋጁ ባሉበት ወቅት ቅድሚያ ለአሜሪካ ለሚለው የውጭ ፖሊሲያቸው እንደ መደራደሪያ ዘዴ ሊጠቀሙ የያዙት እቅድ እንደው ግልጽ አይደለም። ተሳሊያ መሪቫኪ በጆርጅታውን ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። የምንኖረው አብዛኞቹ ይህን መሰል ውሳኔዎች በአንድ ወገን ብቻ በተናጠል በማይደረጉበት ዓለም ነው። እናም የትራምፕ አስተዳደር መስፋፋትና ሌሎች ሀገራትን መውረር ቢፈልግ እንኳን ይህ ኃይል የመጠቀም ሀሳብና አጸፋው የቱን ያህል ተጨባጭ ሊሆን ይችላል? ትራምፕ ካናዳና ሜክሲኮ ከዩናይት ስቴትስ ጋር የሚያዋስኑ ድንበሮቻቸውን የደህንነት ጥበቃ ካላጠናከሩ በስተቀር በሁለቱ ሀገራት ምርቶች ላይ የ25 በመቶ ቀረጥ እጥላለሁ ሲሉ የሰነዘሩትን ማስጠንቀቂያም ትላንት ደግመዋል። የሜክሲኮ ባሕረ ሰላጤ በመባል የሚታወቀውን አካባቢም የአሜሪካ ባሕረ ሰላጤ በሚል እተካዋለሁ ብለዋል። ወደ ተከታዩ ዘገባችን እናልፋለን። አፍሪካ በምስራቃዊ ጠረፍ ላይ የምትገኘው የደሴቶች ሀገር ሲሸልስ ሰፊ የባህል ስብጥር ያላቸው ሰዎች አብረው የሚኖሩባት ሀገር ነች። በዘር ሐረግ ቻይናውያን የሆኑ ለረዥም ጊዜ ሲሸልስ የሚኖሩ ሰዎች አሉ። አሁን ደግሞ ቻይናውያን ሀገራቸውን በመልካ ምድራዊ አቀማመጧ ቁልፍ በሆነችው ሀገር መዋለ ንዋይ በመመደብ በምታደርገው እንቅስቃሴ ተስበው የንግድ ስራ ለመጀመር ሲሸልስ በብዛት በመግባት ላይ ናቸው። ኬት ባርትሌት ከትልቋ የሲሸልስ ደሴት ያጠናቀረችውን ዘገባ ቆንጅታየ ታቀርበዋለች። እዚህ ጋ የቻይና ምግብ የፈረንሳይና የአፍሪካ የምግብ አሰራር ዘይቤ በሆነው በክሪዮል ቅመም ተደርጎ እየተሰራ ነው። ሞሊ ሮዜሊ ትውልደ ቻይና ሲሼልሳዊ ስትሆን ጎብኚዎችንና ነጋዴዎችን ማሂን በማስጎብኘት ሥራ እየተሰማራች ነች። ቻውሚን እንለዋለን። የቻይና ምግብ ነው። ሚያን ማለት የፓስታ ተመሳሳይ ኑድል ማለት ነው። በኪሩያል የምግብ አቀማመም ነው የሚሰራው። ታዲያ የቻይናዊ ሲሸልሲያዊው ማህበረሰብ ባህሉ የሚገለጸው እዚህ በሚታየው በምግቡ አማካይነት ብቻ አይደለም። እንደ ሞሊ ቅድመ አያቶቻቸው ቻይናዊ የሆኑ የሲሸል ሰዎች አመጣጥም ይንጸባረቅበታል። ሮዜሊ ማንደሪን ቋንቋ በደንብ አድርጋ ትናገራለች። እናም ወደ ማሂ ለሚመጡ ቻይናውያን ጎብኚዎችና ነጋዴዎች የአገሬውን ባህል ታስተዋውቃለች። ይሁንና እንደሷ በዘር ሐረጋቸው ቻይናዊ የሆኑት ፖርቻው ሲሼልስ የቆዩት ቻይናውያንና አዳዲሶቹ ይህ ነው የሚባል የሚያስተሳስራቸው ነገር እንደሌለ ነው የሚናገሩት። እኔ የምናገረው ክሪዮል ቋንቋ ብቻ ነው፣ እነሱ ደግሞ ቻይንኛ ብቻ ነው የሚናገሩት። ስለዚህ ከእነሱ ጋር ተቀራርቤ ለመደባለቅ የምችልበት ምንም መንገድ የለኝም። ቻይና በቅርብ ዓመታት መልክዓ ምድራዊ አቀማመጧ ቁልፍ በሆነችው በሲሸልስ ላይ አይኗን አሳርፋለች። ደሴቲቱ ያለችበት ስፍራ ከየብሱ ከአፍሪካ ከመካከለኛው ምስራቅ እና ከደቡባዊ እስያ ጋር በቀላሉ ያገናኛታል። ፖል ቻው የእሳቸው አባት ሴሸልስ በገቡበት ዘመን ሴሸልስ ስራዬ ተብሎ የሚመጣባት አባት አልነበረችም፣ ይላሉ። አባቴ ሲሸልስ የመጣው እንደ ኢሮፓ አቆጣጠር በ1943 ይመስለኛል፣ ግን የመጣው በአጋጣሚ ነው። ከደቡብ ቻይና የሆኑት የፖል አባት በጊዜው ቻይናውያን የስራ እድል ፍለጋ ይሄዱበት ወደነበረችው ወደ ማዳጋስካር ነበር ያቀኑት። የተሳፈሩባት ጀልባ ላይ የነበረ ሰው ታመመና ሁሉም መንገደኛ ሴሸልስ ላይ ወርዶ ከሌላ ሰው እንዳይገናኝ ተደርጎ ተቀመጠ። የእኔ አባት እዚያው ስራ አገኙ፣ እዚያው ቆዩ፣ አንዲት የአገሬው ሴት አግኝተው አገቡ። እንደዚያ ነው የሆነው ይላሉ ፖል። ቻይናውያን እድል ይኖራል ብለው ካሰቡ የትም ቢሆን ይሄዳሉ። ሴሸልስ በታሪኳ በአንድ ወቅት የፈረንሳይ ቅኝ ግዛት ነበረች፣ ከዚያም የብሪታንያ። ከዚያ በኋላ ነው እንደ አውሮፓውያን አቆጣጠር በ1976 ነጻ የወጣችው። አሁን አብዛኛው ሕዝቧ ፈረንሳይና አፍሪካ የዘር ሀረግ ያላቸው ክሪዮሎች ናቸው። የቻይናውያን ፍልሰተኞች ተወላጆቹ ደግሞ ማሄ ውስጥ ከ500 እስከ 1000 ይደርሳሉ። አብዛኞቹ የእነሱ ቀደምቶች ድህነትን ሸሽተው ከሀገራቸው ከቻይና የተሰደዱ ናቸው። አሁን ታዲያ ቤጂንግ በሴሸልስ መዋለ ነዋይ እያፈሰሰች የግንባታ ፕሮጀክቶችን ጀምራለች። እናም ቻይናውያን ሰራተኞች በብዛት መጉረፍ ከጀመሩ ከአስር ዓመታት በላይ ተቆጥሯል። ሲልቬስተር ራዳጎንዴ የሴሸልስ የውጭ ጉዳይና የቱሪዝም ሚኒስትር ናቸው። እርግጥ ነው በውጭ ጉዳይ ሚኒስትር ባሳለፍኳቸው አራት ዓመታት ግንኙነታችን ምን ያህል እንዳደገ አይቻለሁ። ትውልደ ቻይናዊው ሲሸልሳዊ ፖል ቻው በበኩላቸው ቻይናውያኑ እዚህ ሆነው ህንድ ውቅያኖስ ላይ የሚሆነውን ለመከታተል እንዲችሉ ነው እንጂ ከሲሸልስ የሚፈልጉት ሌላ ነገር ያላቸው አይመስለኝም። ቻይናውያኑ አሁን ሀብታሞች ናቸው፣ ሁሉም ይቀበላቸዋል። ከሲሸልስ ትላልቅ ኢንዱስትሪዎች አንዱ የሆነው የቱሪዝም ኢንዱስትሪው ነው። እንደ ሮዜሊ ያሉ አስጎብኚዎችም በቅርቡ የተጀመረው ከቻይና ሲሸልስ ቀጥታ በረራ የቱሪዝም ዘርፉን እንደሚያሳድገው ተስፋ ያደርጋሉ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው። አሁን ደግሞ ዘርዘር ያሉ ዘገባዎች ወደሚቀርቡበት ሁለተኛው አጋማሽ ላይ እንገኛለን። በዚህ የዘርዘር ባለ ዝግጅት በሚቀርብበት ፕሮግራማችን ላይ ከሱስ ጋር ተያያዥ የሆኑ ጉዳዮችን በተመለከተ ወደ ተሰናዳ ዘገባ ነው የምናልፈው። ስመኝሽ ቆየናት፣ ዘገባውን ያሰናዳችሁ ወደዚያው እንለፍ። በቅርበት የሚያውቁት ሰዎችና ጓደኞቹ እድለኛው እያሉ የሚጠሩት ዮናታን ሊዮን ከ20 ዓመት በላይ በሱስ ህመም ተሰቃይቷል። እሱ እንደሚለው ሱስ አስያዥ ከሆኑ ንጥረ ነገሮች ጋር የተዋወቀው በህፃንነት ዕድሜው አጎቱ ሲጋራ ሲያጨሱና ጫት ሲቅሙ በመመልከት ሲሆን ልክ ሰባት ዓመት ሲሞላው ቢራና ሲጋራ ሰርቆ ለመሞከር ሲጥር ወላጆቹ ደረሱበት። በቃ አንገበገቡኝ፣ አጣደፉኝ በምት ያ ግን ምንድን ነው ቤተሰቤን እንድቀርብ አይደለም ያደረገኝ እንድፈራቸውና መሀላችን ጋፕ እንዲፈጠር ሆነ። ሰው ምንድን ነው በቁጣ በግርፊያ ብዙ ሰው ያምናል፣ ልጆችን የሚያስተካክል ምናምን ይመስለዋል፣ ግን አይደለም። ያን ጊዜ እኔ አሁን ወስደው ይሄ ነገር እንዲህ ነው የሚያደርገው ብለው ወደ አንድ መጠጥ ቤት ወስደውኝ በረንዳ ላይ ያሉ ብዙ ትልልቅ ሰዎች አሉ አይናቸው የጠፋ በመጠጥ ምክንያት ጥርሳቸውን ለቀ የማይሆን አይነት ህይወት ውስጥ የገቡ አሉ እና እነዚያን ወስዶ ቢያሳዩ ይኖሩ በልጅ አይምሮ ከሳልኩት ዋሃው እንዲህ ነው የሚያደርገው ማለት ነው ብዬ ፈርቼ እተው ነበረ። ዮናታን ከቤተሰቦቹ በመደበቅ የጀመረው የአልኮል መጠጥ ግን እያደገ ሄዶ የሱስ ቁራኛ እንዳደረገው ይናገራል። ከሱስ ጋር ባሳለፋቸው ሁለት አስርት ዓመታትም በሙዚቃ ኢንዱስትሪ ውስጥ በዲጄነት እየሰራ በሚያገኘው ገንዘብ መኖር ካለመቻሉ በተጨማሪ በጤናውና በማህበራዊ ሕይወቱ ከፍተኛ መቃወስ እንደደረሰበት ይናገራል። ጫት፣ ሲጋራ፣ አሺሽ አስራ ስድስት ስቲክ ድረስ ምናምን ነበር የምጠቀመው ዊድ ማለት ነው። ከዛ በኋላ ምን ሆንኩኝ? አልኮሊክ ነው የሆንኩት። ልክ አሁን እስከ አስር ሰዓት ዲጄነት ሰርቼ እስከ ሌሊቱ አስር ሰዓት ሁለት ሰዓት ነበር የምተኝ እንቅልፌ እና ምን ሆናለሁ? የሚቀሰቅሰኝ ሞት ነው ሞት ነው። በቃ ያንቀጠቅጠኛል። ካልጠጡ የሚንቀጠቀጡ ሰዎች አጋጥሞሻል? እንደሱ አይነት ነበርኩኝ። በጣም ቫይብሬት አደርጋለሁ፣ ልሞት እደርሳለሁ። ሶ የሮትኩኝ አረቄ ቤት አልኮል ጀመርኩኝ። የአበሻ አረቄ የምትባል የለችም ቶሎ ወደ ራሴ የሚመልሰኝ ልክ መርፌ የሆነች ስወጋ ሲሪንጄ እሷ ታድነኛለች። እና አዎ እንግዲህ መሞቴ ወደ ሞት እየተቃረብኩ መጣሁ። ደም እስከ መጥፋት ደረስኩኝ። እንዴት እንደሚዳን ግን አላቅም ነበረ። በሽታ መሆኑ ግንዛቤ የለኝም ነበረ። ዮናታን ህይወቱን ላደጋ ካጋለጠው የሱስ ህይወት መላቀቅ የቻለው በቅዱስ ጳውሎስ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል ውስጥ ድጋፍ ከተደረገለት በኋላ ነው። የስነ አይምሮ ጤና ባለሙያና በሆስፒታሉ የአይምሮ ህክምናና ትምህርት ክፍል ኃላፊ የሆኑት ዶክተር መስከረም አበበ እንደሚሉት በሱስ ተጠቅተው ወደ ማዕከሉ የሚመጡ ወጣቶች በጤናቸው ላይ ከሚደርሰው ከፍተኛ ችግር በተጨማሪ በማህበረሰቡ እና በሀገር ላይ እያደረሰ ያለውን ጉዳት ያብራራሉ። በወጣትነት እድሜ በተለይ የሚጀመሩ ሱሶች ወደፊት ከምንፈልጋቸው ደረጃ ላይ እንዳንደርስ እንቅፋት ሊሆኑብን ይችላሉ። ትምህርታቸውን እንዳይጨርሱ፣ ትምህርት አቋርጠው አልባል የምንላቸው ቦታዎች ላይ እንዲውሉ፣ ምርታማነትን መቀነስ አምራች የሆነው የማህበረሰቡ ክፍል መድረስ ከሚፈልግበት ቦታ እንዳይደርስ እና ከዛም ደግሞ አገሪቷ ላይ ያሉት ወጣቶች ሰክሰስፉል የማይሆኑበት ወይም አምራች የማይሆኑበትን ሁኔታ ሊያስከትል ይችላል። እንዲሁም ደግሞ ከቤተሰብ ጋር መግባባትን ይከለክላል፣ የተለያዩ ግጭቶችን ሊያመጣ ይችላል። እንዲሁም እነዛን ሱሶች የምንጠቀመው መጀመሪያ ላይ በፍላጎት ሊሆን ይችላል። በኋላ ላይ ግን የሚያስከትሉብን ተጽዕኖዎች አስገዳጅ ስለሚሆን መጠቀም ግዴታ በሚሆንበት ሰዓት እና ስራም በማንሰራበት ሰዓት ወደ ስርቆት፣ ወደ ተለያዩ ነገሮችም ይገፋፋል ብዙ ወጣቶችን። ምክንያቱም ግዴታ ያንን ነገር ካላደረጉ የሚከተለውን አካላዊና ስነ ልቦናዊ ጫና መቋቋም ስለሚከብዳቸው ታካሚዎች ወደ ሶስት ማገገሚያ ማዕከላት ሲመጡ የሚደረግላቸውን ህክምናም ዶክተር መስከረም እንዲህ ይገልጻሉ ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ህይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይሄንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ህይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ህይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን። ዶክተር መስከረም እንደሚሉት አብዛኞቹ የሱስ ተጠቂዎች ህክምና ለማግኘት ወደ ተቋሙ የሚሄዱት በቤተሰብና በጓደኛ ግፊት ነው። አንዳንዴ ታካሚዎች ሱስ ለማቆም ህክምና ከተደረገላቸው በኋላ ሊያገረሽባቸውና በድጋሚ ችግር ውስጥ ሊገቡ ይችላሉ። ለምሳሌ ለ30 ዓመታት ሲጋራ፣ ጫትና አረቄ መጠቀሙን የሚገልጸው መስፍን ነጋሽ በማዕከሉ በተደረገለት ድጋፍ ለስምንት ወር ካቆመ በኋላ አገርሽቶበት ነበር። በጣም የሚገርምሽ ነገር ይሄ ሁለተኛ ጊዜ ነው። አገርሽቶብኝ ነበር። መጀመሪያ አገርሽቶብኝ፣ ሁለተኛ ድጋሚ አሁን የምነ እና ያንን ያገረሸውበትን ምክንያት ላልደግም ነው። አሁን አሁን ከአሁን በኋላ ያሉኝ ጓደኞችን ያው እንደዚህ አይነት ሊሆኑ ከነሱ ጋር ያለኝ ሪሌሽን በጣም የጠበበ ነው። አሳቢ ጠቅላላ ከተነሳውም ምንም ካልኩኝ ወደ ቤተ ክርስቲያን እንጂ ሻይ ቡናን ብዬ እነሱ በሌሉበት አካባቢ ነው እዛ የምጠጣበት አካባቢ። የሰራውን ስራ ከራ አስከባሪ ነበር እሱንም አቁም ነው አለው። ዮናታንም ልክ እንደመስፍን ከአንድም ሁለት ጊዜ አገርሽቶበት ወደ ማዕከሉ ተመልሷል። በሶስተኛው ግን ከችግሩ ለመውጣት ከልቡ በመወሰኑ አሁን ከሱስ ከተላቀቀ ስድስት አመት ከማስቆጠር አልፎ ለሌሎች የችግሩ ተጠቂዎች ድጋፍ የሚያደርግ ተቋም መስርቷል። ወደፊት ትልቅ ማገገሚያ ገንብቶ አገልግሎቱን ለብዙዎች ለማዳረስም ትልቅ ራእይ ሰንቆ እየሰራ ይገኛል። ጉላክ የሱስ ማገገሚያና የስልጠና ማዕከል የሚባል ደግሞ ግብረሰናይ ድርጅት ከመሰረት ሶስተኛ አመታችንን አሁን በቅርብ ከአንድ ወር በፊት በደማቁ እዚህ አዲስ አበባ ላይ አክብረናል። ቆንጆ ቆንጆ ቦርድ ሜምበሮችም አሉኝ። እነ ትዕግሥቷ አልተ ንጉስ የስነ ልቦና ሐኪም እነ ፍጹም ፍስሐ የአንቂ አንድ በቶች ላይ በካ ኮሚዲያን እሸቱ ጋር ይታወቃል በስብና ግንባታ አሰልጣኝ እንዲሁም ደግሞ የጳውሎሷ ሲስተር ብሩክ የታሳዝነኛል ለምትለኝ አሁን ዋና ሰው ሆነች። እዛ ጳውሎስ ላይ ሆስፒታል ላይ እሷም ቦርድ ሜምበር ሆና ጥሩ ጥሩ ሐኪሞችም ጥሩ ጥሩ ባለሙያዎችንም ይዤ እኔ ተሞክሮዬን ሼር እያደረኩ አሁን ድነው ቤተሰቡን በትኖ የነበረ ቤተሰቡን አግኝቶ፣ ትምህርቱን አቋርጦ የነበረው ወደ ትምህርቱ ተመልሶ ቤተሰባቸው ደስተኛው ነው። ከኔ ጋር አሁን ሜምበር ሆነው ብዙ ወላጆችን፣ ብዙ ቤተሰቦችን እያፈራሁበት እገኛለሁ። በተለይ በዩኒቨርሲቲ ተማሪዎች ዘንድ ከፍተኛ ጉዳት ያደርስ የነበረው ሱስ አስያዥ ንጥረ ነገሮችን የመጠቀም ችግር አሁን ወደ ሁለተኛና አንደኛ ደረጃ ተማሪዎችም መውረዱን የሚያሰምሩበት ዶክተር መስከረም በተለይ ወጣቶች ከሚያዘወትሯቸው እንደ አልኮል፣ ጫት፣ በመርፍ የሚወሰዱ አደንዛዥ እጾችና የሚዋጡ የሕመም ማስታገሻዎች እንዲርቁ የወላጅ ክትትልና የመንግስት ጣልቃ ገብነት እንደሚያስፈልግ አስምረውበታል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ለእለቱ ወደ ያዝነው የመጨረሻ ዘገባ ነው የምናልፈው። ለስድስት ቀናት ሲካሄድ የቆየው የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተር የአስክሬን ሽኝት ነገ ይጠናቀቃል። አስክሬናቸውም ነገ በክብር ያልፋል። ሕይወታቸውን የሚዳስስ ዝግጅት አሰናድተናል። ቆንጅታይ ታቀርበዋለች። የስልጣን ዘመን ብቻ በአሜሪካ ፕሬዝደንትነት ያገለገሉት ካርተር ከፕሬዝደንትነታቸው ዘመን በኋላ ለአያሌ ዓመታት በዘለቁት ሥራዎቻቸው ታላላቅ ታሪኮችን አስመዝግበው አልፈዋል። እንደ አውሮፓውያን አቆጣጠር በ2002 ዓ ም የኖቤል የሰላም ሽልማት ተሰጥቷቸዋል። የአሜሪካ ድምፁ ኬን ፋራቦ የ39ኛውን ፕሬዚደንት ሕይወትና ከፕሬዝደንትነታቸው በኋላም በዓለም ዙሪያ በዲሞክራሲና በጤና ዘርፍ ስላከናወኗቸው ስራዎች በስፋት ሲዘግብ የቆየ ነው። በሱ ዘገባ እንጀምራለን። ጂሚ ካርተር እንደ አውሮፓውያን አቆጣጠር በ1977 በበዓለ ሲመታቸው ላይ ባደረጉት ንግግር ለመልካም ህዝብ የሚገባውን መልካም አስተዳደር ልሰጥ ብለው ነበር ቃል የገቡት። ለአሜሪካ በዚህ የአዲስ ምዕራፍ ጅማሮ ቀን አለም ፍትሐዊና ሰላማዊ አቅጣጫ ይዛ እንድትራመድ ከመርዳት የሚበልጥ የተከበረ ኃላፊነት አይገኝም። እናም ሰላሳ ዘጠነኛው ፕሬዚደንት በዋይት ሃውስ ካሳለፉት አንድ የአራት ዓመት የስልጣን ዘመንም በኋላ ይህንኑ ቀጥለው ነው ይኖሩት። ለኖቤል የሰላም ሽልማት በቅተዋል። ዓለም አቀፉን ግብረ ሰናይ ድርጅታቸውን ካርተር ማዕከልን ስለ ሰላም ይሟገት፣ በሽታን ለማጥፋትና ለሰዎች ተስፋን ለመስጠት ይሰራ ዘንድ መስርተው ሲመሩ ኖረዋል። የካርተር ማዕከልን የማየው በፕሬዝደንትነት ዘመን ላከናውን የሞከርኩትን ስራ የቀጠልኩበት ተቋም አድርጌ ነው። ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1924 ነው ጆርጂያ ግዛት ፕሌንስ የምትባል ከተማ የተወለዱት። በ1946 ከዩናይትድ ስቴትስ የባህር ኃይል አካዳሚ ተመረቁ፣ እናም በባህር ሰርጓጅ መርከብ መኮንንነት ተሰማሩ። በስራቸው ላይ ሳሉ በ1953 አባታቸው ሲያርፉ የቤተሰባቸውን የግብርና ስራ ኃላፊነት ሊረከቡ ወደ ትውልድ ከተማቸው ወደ ፕሌንስ ተመለሱ። የፖለቲካ መድረክ የተቀላቀሉት በአሜሪካ የሲቪል መብቶች እንቅስቃሴ ይካሄድባቸው በነበሩት በ1960ዎቹ ዓመታት ሲሆን ሁለት ጊዜ የጆርጂያ ምክር ቤት አባል ሆነው ከሰሩ በኋላ በ71 አገረ ገዢ ሆነው ተመረጡ። በበዓለ ሲመታቸው ላይ ባደረጉት ንግግር ይህን ብለው ነበር ስሪ ከልቤ ነው የምነግራችሁ የዘር ልዩነት ዘመን አክትመዋል። እናም ታዋቂ ያልሆኑት የደቡባዊ የአሜሪካ ግዛት አገረገዢው በ976 ሪፐብሊካኑን ጄራልድ ፎርድን በጥቂት የድምፅ ብልጫ አሸንፈው ፕሬዚደንት ሆነው ተመረጡ። በሳቸው አሸማጋይነት በ979 በግብፅና በእስራኤል መካከል የተደረሰው የካምፕ ዴቪዶ ስምምነት አስከትሎም የተፈረመው የሰላም ውል ያስተዳደራቸው ዋነኛ ክንዋኔ ሆኖ ተመዝግበዋል። እኔ ፕሬዚደንት በወንኩበት ጊዜ ከዚያ በፊት በነበሩ 25 ዓመታት ውስጥ በአረቦችና በእስራኤል መካከል አራት ጦርነቶች ተካሂደዋል። በአመራሩ ውስጥ የነበሩትን ግብጾችን ሶቪየት ኅብረት ትረዳቸው ነበር። እስራኤልን በወታደራዊ ኃይል ለመገዳደር አቅም የነበራት ግብጽ ብቻ ነበረች። የፓናማ ካናልን ቁጥጥር ለፓናማ እንዲመለስ በድርድር የተደረሰው ውል ሌላው ክንዋኔያቸው ሲሆን ዩናይትድ ስቴትስ ከቻይና ጋር ሙሉ ዲፕሎማሲያዊ ግንኙነት እንድትመሰርት አድርገዋል። የፕሬዝደንትነት ዘመናቸውን አካሄድ የቀየረው የ1979 የኢራን አብዮት ነበር። የሺያ ሃይማኖት መሪዎች የመሩት ተቃውሞ በዩናይትድ ስቴትስ ይደገፉ የነበሩትን ሻሁን ከስልጣን ገለበጣቸው። አገር ጥለው ወጡ። ከዚያም ታጣቂዎች ቴህራን የሚገኘውን የዩናይትድ ስቴትስ ኤምበሲ ወረው 66 አሜሪካውያንን አገቱ። ህዳር መጨረሻ ላይ 13ቱን ታጋቾች ለቀቋቸው። 1980 ዓም ሚያዚያ ወር ላይ ካርተር የተቀሩትን ታጋሾች የሚያስለቅቅ ወታደራዊ እርምጃ እንዲወሰድ ትዕዛዝ ሰጡ። አልተሳካም። ስምንት የዩናይትድ ስቴትስ ሰራዊት አባላት ተገደሉ። በሀገር ውስጥም የተጠመዱባቸው ችግሮች ነበሩ። የዋጋ ንረቱና የስራ አጡ ቁጥር እያሻቀበ ኢኮኖሚውን አዳክሞት ነበር። ይህም በ80 ዓመተ ምህረት በድጋሚ ለመመረጥ ከሪፐብሊካኑ ከሮናልድ ሬገን ጋር ባደረጉት ፉክክር ለመሸነፋቸው አስተዋጽኦ አድርጓል። በ81 የሮናልድ ሬገን በዓለ ሲመት ጥር 20 ቀን ኢራን አሜሪካውያንን ታጋቾች ለቀቀቻቸው። ካርተርም በሽንፈትና በመደበት ስሜት ውስጥ ሆነው ወደ ትውልድ ከተማቸው ወደ ፕሌንስ ጓዛቸውን ጠቅልለው ተመለሱ። የሚመሰርቱትን ፕሬዚደንታዊ ቤተ መጻሕፍት እቅድ ለመጀመር አነስ ያለ ቦታ ነበር የማስበው። አትላንታ ውስጥ ጥሩ ህንፃ ተገንብቶ እኔም ቢሮ ቢኖረኝ እያልኩ ነበር። እሳቸው እንዳሉት ሳይሆን ታዲያ የተቋቋመው ግዙፍ ተቋም ነበር። በዓለም ታዋቂው ግብረሰናይ ተቋም የካርተር ማዕከል ከተመሰረተ ወዲህ ከአንድ መቶ በላይ ምርጫዎችን ታዝቧል። በ1994 ዓ ም ከሰሜን ኮሪያ ጋር የነበረውን የኒውክሊየር የጦር መሳሪያ ፍጥጫና ዩጋንዳና ሱዳን መካከል የተፈረመውን የሰላም ስምምነት ጨምሮ በበርካታ ግጭቶች የሽምግልና ሚና ተጫውቷል። የካርተር ማዕከል እጅግ ደሃ በሆኑ የዓለም አካባቢዎች የህዝብ ጤና አጠባበቅ እንዲሻሻል፣ በሽታዎች እንዲወገዱ ሰርቷል። ጊኒወርም የተባለውን በሽታ ማጥፋት ከካርተር ማዕከል ዋና ዋና ትኩረቶች መካከል አንዱ ነበር። ካርተር በ2009 ዓ.ም እንዲ እንዲህ ብለው ነበር። ከዓለም ላይ ሙሉ በሙሉ የተወገደው አንድ በሽታ ብቻ ነው። እሱም ከ30 ዓመታት በፊት የተወገደው ፈንጣጣ ነው። ጊኒወርምም በቅርቡ ከዓለም የተወገደ ሁለተኛ በሽታ ይሆናል። ካርተር የሰብአዊነት ስራቸው በ2002 ለኖቤል የሰላም ሽልማት አብቅቷቸዋል። የኖቤል ሰላም ሽልማት ያሸነፍኩት የካርተር ማዕከል በሠራው ስራ ነው። ስለዚህ ስለ ሰላም እና ስለ ሰብአዊ መብት በተሠሩ ሥራዎች ታሪኬ በደንብ ያረካኛል። ማለቴ ማን አይረካም? ጂሚ ካርተር ከጥቂት ዓመታት በፊት ለመጨረሻ ጊዜ ከሰጧቸው ቃለመጠይቆች ባንዱ ለወደፊት ምን እንደሚመኙ ቪኦኤ ጠይቋቸው የሚከተለውን ነበር ያሉት። ወደፊት ዩናይትድ ስቴትስ ግንባር ቀደም ለዓለም ሰላም፣ ለሰብአዊ መብት እንዲሁም ለአካባቢ ደህንነት ጥበቃ ተሟጋች እንድትሆን እመኛለሁ እንዲሁም ሰውን ሁሉ በእኩልነት መመልከት። ይህን ካደረግን ይህች በጣም የምወዳት አገሬ እውነተኛ ልዕልሃ እያል ትሆናለች። በአንድ መቶ ዓመታቸው ባለፈው ሳምንት እሁድ ያረፉት ጂሚ ካርተር የሽኝት ሥነ ሥርዓቶች ጆርጂያ ውስጥ ተጀምረዋል። араву мәш ለአማርኛ ቋንቋ አገልግሎት የተመደበልን ሰዓት ተጠናቀቀ። እኛም ዝግጅቶቻችንን አጠናቀናል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን መርቶልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ዝግጅታችን እንጠብቃችኋለን። እስከዛው ዝግጅቶቻችንን ከዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ከአት የአማሪክ የፌስቡክ ገጻችን፣ ዩቲዩብ ገጻችንም ላይ ዝግጅቶቻችንን ተከታተሉ። ሰላም። But then I don't <laughs>